አያቶላ አክባር ሐሼም ራፍሳንጃኒ ከተለያዩ አቅጣጫዎች የሚሰነዝሩባቸውን ተቃውሞ እየመከቱ እኚህ ሰው በብልሃት በአንድ በኩል የወግ አጥባቂውን ካህናቶች፣ በሌላ በኩል ደግሞ ከውስጥና ከውጭ ሁነው የእስላሙን ሪፐብሊክ የሚፈታተኑትን ኃይሎች ባልታሰበና ባልተገመተ ዘዴ በብልሃት በትነው አገሪቱን ከቀውስ አድነዋል። አዲሱንም የእስላም ሪፐብሊክ በኢራን ካወጁት ከአያቶላ ሩሆላ ሆሜኒም ጋር ሆነ ሁለተኛውም ቦታ በስልጣን ተዋረድ ይዘው ወንበሩ ላይ ሰንብተዋል። እሳቸው ፕሬዚዳንት ሆነው ሲሾሙ ያኔ እኔ አንድ ፍሬ ልጅ ነበርኩ። መለስ ብዬ እንደማስታውሰው ከሆነ አገር መሥራቸው የሚለውንም የቅጽል ስም በሥራቸው አትርፈዋል። እኔም እጅግ አድርጌ ከልቤ አከብራቸዋለሁ። ሳር ቦላንድ ኢንኬሽቫር ዶሽ ሆስፒታሉ በራፍ ላይ ተሰብስበው የቆሙ ተከታዮቻቸውም ዘጋቢያችን ይዛ እንዳዳመጠው ታሪካዊው ሥራ ሕያው ሆኖ ለምስክርነት ለዘላለም ይኖራል ብለው ሲጠሩም እዛ ሰምተዋል። በ1934 ዓ ም እንደ አውሮፓን አቆጣጠር በደቡብ ኢራን የተወለዱት አያቶላ ራፍሳንጃኒ የአያቶላ ሆመኒን ፈለግ ተከትለው በ1989 ዓ ም እንደ አውሮፓን አቆጣጠር ከግራና ከቀኝ የሚመጣውን ጥቃትና ፈተና ለመዋጋት አንድ የአዋቂዎች ምክር ቤት የሚባለውን አካል በቴህራን አቋቁመዋል። የምክር ቤት አያቶላ ራፍሳንጃኒን ደግሞ የአገሪቱ ፕሬዝዳንት አድርጎ እንዲመርጥም ገፋፍተዋል። የእስላሙ አብዮት በኢራን እንዲሳካ ቁልፍ ሚና ከተጫወቱት ሰዎች መካከል እሳቸው ዋናውን ቦታ ይዘዋል። አጋጣሚውን ሁኔታ ተጠቅመው ፕሬዝዳንቱ እስከዚህም በፖለቲካው ጨዋታ ያልበሰሉትን አያቶላ ሐሜኒን ብላተኛው ራፍሳንጃኒ እየሸነገሉ በእያንዳንዱ የመንግስት መስሪያ መሥሪያ ቤት ውስጥ የራሳቸውን ሰው ለመሰግሰግ ሁኔታውን ተጠቅመዋል። በዚያውም ኃይላቸውን በአጭር ጊዜ ውስጥ በኢራን ለማጠናከርም ችለዋል። በኢኮኖሚ መስኩም ውስጥ ገብተው ተመልካቾች እንደሚሉት ፕሬዚዳንቱ የግል ሀብትና የገበያ ኢኮኖሚን በኢራን እንዲስፋፋ ትልቅ አስተዋጽኦም አበርክተዋል። አዲስም የከበርቴዎች መደብም በያለበት አቆጥቁጦ እንዲወጣም በር ከፍተዋል። ለስምንት ዓመታት በተከታታይ አገሪቱን በፕሬዝዳንትነት ለመምራት ባገኙት ዕድልና እጃቸው ላይ በወደቀው ሥልጣን በአገሪቱ ውስጥ ሆነ በውጭ አገር የሚገኙትን የተቋሙ ኃይሎች በያለበት በዘረጉት የጸጥታ ኃይሎቻቸው እነሱን እያሳደዱ ተራ በተራ ደምስሰዋል። ፕሬዚዳንት ሐሳን ሩሃኒ ተኦኸሪን ላሕዘዬ እስከ የሕይወታቸው የመጨረሻ ሰዓት ድረስ ትክክለኛውን መንገድ ለኢራን ሕዝብ አሳይተዋል። ብሩህ በሆነው አመለካከታቸውም ለወጣቱ ትውልድ ትክክለኛውንም መንገድ ቀይሰዋል። ለአገሪቱ ለመንግሥትና ለአስተዳደሩ ለአብዮቱም ትልቅ አስተዋጽኦ አድርገዋል። እሳቸው የከፈቱልንን መንገድ ለመከተል ትልቅ ተስፋም አለን። ከ1989 እስከ 1997 ዓ ም ድረስ አገሪቱን በፕሬዚዳንትነት የመሩት አያቶላ ራፍሳንጃኒ ዋና ዓላማቸው ኢራንን ከውጭ ዓለም ጋር አቀራርቦ ዘመናዊ አስተዳደር ለማስተዋወቅ ነበር ግን ይህን ትተው እኚህ ሰው አብዛኛውን ጊዜያቸውን ተቃዋሚዎቻቸው እንደሚሉት ያጠፉት የሰብአዊና የዲሞክራሲያዊ መብቶችን በመርገጥ የኢኮኖሚው ቀውስ ውስጥም አገሪቱ ገብታ ወጣቱ ትውልድ ስራ አጥ ሆኖ እንዲከራተት ፈርደውበታል። አያቶላ ራፍሳንጃኒ ስልጣኑን ሲለቁ ራሳቸው ለሌሎቹ በሠሯቸው እስር ቤቶች ሁለቱ ልጆቻቸው በሙስና ተከሰው ወደዚያ ወህኒ ቤት እንዲወርዱ ተደርገዋል። እሳቸውም በጻፉት ማስታወሻቸው ላይ አንድ ቀን የጭካኔ ሥራችሁን ይፋ አውጥቼ ሕዝቡ እንዲያየው አደርጋለሁ ብለው የወግ አጥባቂዎቹን የኢራን ባለሥልጣኖችን ሲያስፈራሩም ሰንብተዋል። ይህን ሳያደርጉ በተወለዱ በሰማንያ ሁለት ዓመታቸው ትላንት አርፈዋል። ይልማ ኃይለ ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ